ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። የኑሮ ውድነት ውጥረት ማኅበረሰባችንን እየከፋፈለ ነውን? ጆን ከባለቤቱ ጋር ሲለያይ ራሱን ችሎ የቤት ኪራይ መክፈል ተሳነው። በገጠሪቱ ኩዊንስላንድ ነዋሪ በመሆኑም በስራና ሽርሽር ቪዛ ከሚመጡት ሰዎች ጋር ለቤት ኪራይ ፍለጋ ለመፎካከር ግድ ተሰኝቷል። የተሻለ የቤት ክራይ እድል ይገጥመኝ ይሆናል በሚል እሳቤም ጆን ባለፈው ዓመት ወደ ብሪስበን ሄደ። ከቶውንም የራሱ ቀላል የጭነት መኪና ውስጥ ለማደር ግድ ተሰኘ። ከአመት በላይ በቀን ለአስር ሰዓት መስራት በመቻሉም ራሱን ሙሉ በሙሉ የጎዳና ተዳዳሪ ነበር ለማለት አልቻለም። ከሁለት ወራት በፊት ጆን ወደ አንዲት አነስተኛ መኖሪያ ገባ። ይሁንና ከቤተሰቡ በእጅጉ የራቀ ነበር። በፍልሰተኞችና ከስፍራ ወደ ስፍራ ተዘዋውረው በሚኖሩ ሰዎች ላይ ያለው አመለካከት በመጠኑ ስለ መለወጡ ሲናገር ከብርቱ የማልሻቸው ጉዳዮች አንዱ መቼም የሚሆን መች የቪክቶሪያ ክፍል ሀገርን የመኪና ሰሌዳ ባየው ቁጥር አንዲት ትንሽዬ አባባላለችኝ ወደ ቀዬ ተመለስ የምትል ብሏል ጆን። በኑሮ ውድነት ሳቢያ የአመለካከቶቹ መለወጥ መንፈሱን እንደሚያውከው ልብ ይላል። በእርግጠኝነት ዓይን ገላጭ ነው። የቆዳህን ቀለም ወይም አረማመድህን ወይም ወይም መልክህን አስመልክቶ ተቺ አይደለሁም። ይሁንና ስለ እውነት አስደንግጦኛል ብሏል። ይህን በመሰለ አተያይ ጆን ብቻውን አይደለም። በስካንሎን የማኅበራዊ ትስስር ጥናታዊ ግኝት ሰንጠረዥ መሰረት ለአውስትራሊያውያን ትልቁ የወቅቱ ስጋት ምጣኔ ሀብት ነው። የተቋሙ ዋና ስራ አስፈጻሚ አንቲያ ሃን ኮክስ በገንዘብ ችግር ውስጥ ያሉ ሰዎች በበርካታ የመለኪያ መስፈርቶች ዝቅተኛውን ነጥብ ይዘው ይገኛሉ። እንደ ዋና ስራ አስፈጻሚ አባባል በአብዛኛው ራሳቸውን ሊያመላክቱ የሚያዘሙት በዝቅተኛ ተካታችነት ስሜት ነው። በመንግስት ላይ ያላቸው አመኔታ ዝቅተኛ ነው። ሌሎች ሰዎች ላይ ያላቸው እምነትም ያነሰ ነው። እናም በአብዛኛው ከሌሎች ተገልለው እንዳሉ ይሰማቸዋል። እንዲሁም ሕይወት አውስትራሊያ ውስጥ ከቶንም የተሻለ አይሆንም ብለው ያስባሉ። የፍልሰተኞች ተዛናቂነት አውስትራሊያን የሚያጠነክራት አይሆንም የሚል ስሜት ያድርባቸዋል ብለዋል። አክለውም ትልቁ ችግር ተስፋና ተስፈኝነት እንደሁ አመላክተዋል። የሰሜናዊ ሲድኒ ባህር ዳርቻ ማህበረሰብ መሪ የሆኑት ራቼል ሌያ ጃክሰን ሰዎችን ገፍቶ ከማራቅ ይልቅ የማቀራረቡን መልካም አጋጣሚ ይመለከታሉ። በማህበረሰብ ውስጥ አያሌ ማለፊያ ሰዎች እንዳሉ ሆኖም ግና ልዩነቶችን ለማጥበብ በርካታ ስራዎች መከወን እንዳለባቸው ያስገነዝባሉ ሲያስገነዝቡ ማንም፣ ሁኑ ማን የማህበረሰብ ጥንካሬ ማንነታችን ነውና አንድ ላይ ተሰባስበን አንዳችን አንዳችንን መርዳት አለብን ባይ ናቸው። የቤተሰብ አመፅ ገጥሟቸው ያሉ የሚያውቋቸው ሰዎች ካሉ 1800 ሪስፔክት ይደውሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።